ቀደም ብለን የሰማናት በቡና ንግድ ከ30 በላይ ለሚሆኑ በዝቅተኛ የኑሮ ደረጃ ላይ ላሉ ሴቶች የስራ ዕድል የከፈተችውን ወጣት ቤተልሔም ስዩም ነው የሰማናት። ሙሉ ዘገባው ቆየት ብሎ ይቀርባል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም እመራለሁ፣ ንጉሥቱ ታምሬ ደግሞ የምስልና የድምፅ ምህንድስናውን ይከውናል። የዛሬውን ስርጭት ሰፋ ያለ ጊዜ የሚወስደው በውጭ ሀገራት ከሚኖሩ ወጣቶች ጋር የምናደርገው ውይይት ነው። ዛሬ የምንወያይበትን ጉዳይና ሀሳቡን እንዲያጋራ የጋበዝነው እንግዳ ተመልሽ ያስታውቃችኋል። ዛሬ በውጭ ሀገራት የሚኖሩ በተለይ በቴክኖሎጂም ነክ መስኮች ላይ የተሰማሩ ወጣቶች ልምድና እውቀታቸውን ለኢትዮጵያንና ለኢትዮጵያ እንዴት ማሸጋገር ይችላሉ በሚለው ጉዳይ ነው የምንወያየው። ተያያዥ ጉዳዮችንም እናነሳሳለን። በስልክ መስመር ላይ ከጋባዝከቸው ወጣት የፈጠራ ባለሙያዎች መካከል አንዱ አለም አብርሃ ነው። መስመር ላይ የገባ ይመስለኛል። አለም እንኳን ወደ ስርጭታችን በሰላም መጣ። ጤና ይስጥልን ሀብታሙ ቴንክዩ፣ ስለ ጋበዛችሁኝ አመሰግናለሁ። እኛም በጣም እናመሰግናለን አለም። ለእኛ መሰናዶ አዲስ አይደለም። ከዚህ በፊት ለኢትዮጵያን ስራ ፈላጊዎች እና ቀጣሪዎች የሚበጅ ጉዳይ ኦን የተሰኘ መተግበሪያ አዘጋጅቶ በማቅረቡ የእኛ እንግዳ ነበረ። ይህ መተግበሪያ እንግዲህ ከሰማንያ ሺህ በላይ ተከታዮች ያሉት፣ ከአስራ ስድስት ሺህ በላይ ለሚሆኑ ወጣቶች ደግሞ የስራ እድል የፈጠረ ወይም ደግሞ ስራ እንዲያገኙ ድልድይ የሆነ መተግበሪያ ነው። የዝግጅታችን በዝግጅታችን ላይ ተገኝተህ ሀሳብህን ለማጋራት ስለወደድክ በድጋሚ አመሰግናለሁ አለም። እኔም በጣም ደስ ይለኛል። ኢትዮጵያ እንግዲህ አንተን የመሰሉ በዚህ በዩናይትድ ስቴትስ የሚሉ ወጣቶች በተለያዩ ዘርፎች የተለያዩ የፈጠራ ስራዎችና እንቅስቃሴዎችን እያደረጉ ይገኛሉ። በፋይናንስ፣ በጤና፣ በትምህርት እንዲሁም በሌሎች በአጠቃላይ እዚህ ሀገር ውስጥ የተገኘውን ልምድ ለኢትዮጵያና ለኢትዮጵያውያን ማካፈል ያለው ጠቀሜታ ምንድን ነው? ኢትዮጵያ ውስጥ ለሚገኙ ወጣቶች እዚህ ያለውን ልምድና እዚህ ያለውን አሰራር ማካፈል የሚገባው ምክንያቱ ምንድን ነው ብለህ ታስባለህ? እንግዲህ በጣም ጥሩ ጥያቄ ነው ሀብታሙ። ይሄ ልምድ እዚህ ሀገር አሰራር፣ በተለይ ቴክኖሎጂ ዙሪያ ባለው ስራ ላይ ያለንን ልምድ ያለንን ችሎታ ግንዛቤ፣ ወደ ምንድነው የእውቀት ሽግግሩን የቴክኖሎጂ ሽግግሩን በኢትዮጵያ መውሰድ ዋናው አስፈላጊነቱ ያው ካለብን የተደራራቢ ችግሮች ነው። የህዝብ ብዛቱ በጣም ከፍተኛ ነው። ኢትዮጵያ ችግሮቹን በዛው ልክ የተወሳሰቡ ናቸው እና በዚህ ባለንበት ዘመን ደግሞ ችግሮቻችንን በጥልቀት ከተረዳንና መፍትሄ አቅጣጫውን ማስቀመጥ ከተቻለ ቴክኖሎጂ በጣም ወጪ ቆጣቢ በሆነ መልኩ ብዙ አይነት መሻሻሎችን የኑሮ ሁኔታችንን፣ የጤናውን፣ የስራውን፣ የትምህርቱን በሁሉም ዘርፍ ያለብንን ተግዳሮቶች በከፍተኛ ደረጃ ስለሚቀንሱልን ያው የቴክኖሎጂ ሽግግር በጣም ያስፈልገናል እና ሀገራችን ካለችበት የቴክኖሎጂ እድገት አንጻር ደግሞ ዝቅተኛነቱ አንጻር እንደዚህ በተለያየ ሀገር የቀሰምነውን ልምድ፣ ያየነውን የአሰራር ሂደት ቅልጥፍና፣ የስራ ጥራት እነዚህን ነገሮች ወስደን ኢትዮጵያ ውስጥ በሚሰሩ ስራዎች ወጣቶችን በነዚህ ዙሪያዎች ማብቃት ማሰልጠን፣ ያው ይህንን ችግሮች የምንፈታበትን ጊዜ ያሳጥርልናል ብዬ አስባለሁ። እንግዲህ ይህንን ስል ኢትዮጵያ ውስጥ በጣም ጎበዝ ጎበዝ የሆኑ የቴክኖሎጂ ባለሙያዎች እየወጡ ያሉበት ሀገር እየሆነ ነው። ከውጭ ሀገር አሜሪካ፣ ከአውሮፓ ካሉ ሀገሮች አውትሶርስ የተደረጉ ስራዎችን ወስዶ እስከ መስራት በዛም ከፍተኛ ጥቅም ከማግኘት እየቻሉ ያሉበት ሁኔታ ነው ያለው ግን እንደዛም ሆኖ ይሄ ካለን የህዝብ ብዛትና ሁኔታ አንጻር በጣም ትንሽ የሚባል ነው። ስለዚህ እዚህ ላይ በጣም ከፍተኛ ስራ መሰራት አለበት። ላለ ገና ገና በጅምሩም ላይ እየደረስን አይመስልም። በጣም አመሰግናለሁ። አለም እንግዲህ የእውቀት ሽግግሩ ያለውን አስፈላጊነት ቀደም ብለህ ዘርዝረህ አብራርተህ ልናል። ሌላኛው ጥያቄ የሚሆነው እንዲ ያለውን እውቀት እንዲ ያለውን ልምድ እዚህ ሀገር ደግሞ ያለውን የቴክኖሎጂ በረከት ወደ ኢትዮጵያውያን ወጣቶች እንዴት ማሸጋገር ይቻላል የሚለው ነው። ከአንተ ካለህ ልምድ አንጻር እዚህ እየተማርከውን እዚህ ያወቅከውን፣ በአጠቃላይ የቀሰምከውን ነገር በማስተላለፍ ረገድ የትኞቹን መንገዶች ነው መጠቀም የሚቻለው? በጣም ጥሩ ሀብታሙ። አሁን ያለንበት ዘመን እንደው በጣም የሚያስቀና በጣም የሚያጓጓ ዘመን ነው። በቴክኖሎጂ አንጻር አይን ካየ ነው። ያው ያለፉት ሁለት ሶስት አመት በኮቪድ ምክንያት ብዙ ነገሮች የተቀያየሩበት ወቅት ነው። ብዙ አሰራሮች ተቀይረዋል። ከተቀየሩት ነገሮች አንዱ ደግሞ የቴክኖሎጂ ስልጠና ትምህርቶች፣ ቴክኖሎጂ ውስጥ ለመግባት የነበሩ ሂደቶች በጣም ተቀላጥፈዋል። አሁን ላይ አብዛኛውን አይነት በብዛት ማለት ይቻላል በማንኛውም አይነት የቴክኖሎጂ ዘርፍ ውስጥ ወጣቶች ገብተው እውቀት ለማግኘት ችሎታ፣ ብቃት ለማግኘት አብዛኛው ነገር ነፃ ወደሚባል ደረጃ ደርሷል በስልጠናዎች ትምህርቶች፣ እና ብቸኛው የሚያስፈልገው ግብዓት እንግዲህ ኢንተርኔት ኮኔክሽን ነው እና ወደ ኢትዮጵያ ስንመለከት ደግሞ እንግዲህ ያው እንግሊዝኛ ተናጋሪ አይደለንም። ያው እንግሊዘኛን በትምህርት ቤት ምንማረም የቋንቋ ምንድን ነው ውስንነት አለብን። የማይካድ ነገር ነው። ስለዚህ በጣም አነስተኛ በሆነ ኢንቨስትመንት ማለት ይቻላል በተለይ የቴክኖሎጂ ስልጠና ላይ መስራት ቢቻል፣ በተለይ እንደዚህ ከዚህ ሀገር ሄደው ኢትዮጵያ ውስጥ በተለያየ መልኩ ኢንቨስት የሚያደርጉ በሚሰሩበት ስራ እነዚህ የቴክኖሎጂ ስልጠናዎች ላይ ትንሽ ግብዓት በመጨመር ብቻ በጣም በተቀላጠፈ ሁኔታ ብዙ ስልጠናዎችን ማድረግ፣ ብዙ ወጣቶችን ማሰልጠን፣ ማብቃት ይቻላል እና እሱን ነው የምለው ጥሩ ጊዜ ላይ ነው ያለ ነው ቴክኖሎጂ በጣም ምቹ አድርጎታል ይሄ ሽግግሩን እውቀቱን ለማስፋት ብዙ ብዙ መሳሪያዎች ብዙ ግብአቶች በነፃ ኢንተርኔት ላይ ይገኛሉ የሚያስፈልገው እነዚህን ነገሮች አስናብሮ አሰናብቶ ማቅረብ እና ትንሽ ገዛ ትንሽ ግፊት ማድረግ ነው እሱም በጣም በአነስተኛ ኢንቨስትመንት ሊሰራ ይችላል ብዬ ነው የማምነው አሁን ባለንበት ሁኔታ በጣም አመሰግናለሁ። አለም እዚህ ጋር አንድ ወጣት ሐሳቡን ሰጥቶናል። በቴክኖሎጂው መስክ የተሰማራ ወጣት ነው። ራሱን ካስተዋወቀ በኋላ በተያያዥ ሐሳቦች ላይ ያለውን ምልከታ ያስደምጠናል። አዳምጠን እንመሳለን። አመሰግናለሁ። ስሜ ቦይዝ ብራኑ ይባላለሁ። ደቡብ ኢንጂኒሪንግ መስራች እና ሲቲ ሆነ። በመጀመሪያ ደረጃ ገኝ እንዲኖር የምፈለገው ነገር በተለይ በውጭ ያሉ ኢትዮጵያውያን ስለ ሀገር ውስጥ እየተሰሩ ሳሉ ስራዎች ማወቅ ቢችሉ ኮንታክት ቢያደርጉ በጣም ብዙ ሪች ለማድረግ እየሞከርን ነው። ስለዚህ ግን ለምሳሌ ደቦ ኢንጂኒሪንግ የተለያዩ ስታርታፕ ኢኖቬቲቭ የሆነ አይዲያ ስራ እየሰሩ ያሉ ሰው ልጆች አሉ። ብዙ ጊዜ የማይታሰብ ነገር አለ። በኢትዮጵያ እንደዚያ ነገር ይወጣል እንዴ ተብሎ እስከሚታሰብ ድረስ ማለት ነው። ስለዚህ ሌላው ከሀገሪቱ ዝግነት አንጻር ምክንያቱም ብዙ ነገሮች ዝግ ናቸው። ከኬንያ በሄድን ሰዓት ጠራ ስራችን ይዘን ኬንያ ለውድድር በሄድን ሰዓት በጣም ብዙ ኦፖርቹኒቲ እንዳለ ከዛ ሀገር ውጭ ብንሆን ብዙ ኦፖርቹኒቲ እንደሚያገኝ ነግረውን ነበር። እና በትውልድ ኢትዮጵያውያን በውጭ የሚገኙ ከዚህ አንጻር በሀገር ውስጥ የተሰሩ ያሉ የፈጠራ ስራዎችን ውጭ ላሉ ኤክስፖሮች ማስተዋወቅ ይችሉልን ስራዎቻችንም በራሳቸውን ኔትወርክ ውስጥ ማስተዋወቅ ቢችሉ ይህን አንድ እንዳለን። ሌላውና መጨረሻውን ትልቁ ነገር ግን በተለያዩ የኢትዮጵያ የልማት ስራዎች ላይ አስተዋጽኦ እንደሚያደርጉት በፈጠራ ስራ ላይም የኢትዮጵያ ውስጥ የተሰሩ ላሉ ስራዎች አሁን ከዚህ በኋላ ስፔሻል የሆነ ትሪትመንት ኖሮ ይገባል። በውጭ ያሉ ልማቱን እንደሚደግፉ ሁሉ ፈጠራ ስራውንም እነሱ ማበረታታት መደገፍ አለባቸው ብዬ አምናለሁ። ሜይ ቢ የፈጠራ ስራው ልጅ ሊሆን ይችላል። ወደ ፕሮዳክት ለመግባት የጨርሰው ያሉ ግን ፋይናንሺያል ኦር ቴክኒካል ችግር ላይ ሆነው ላሉ ድርጅቶች የሰፖርት እንዲያደርጉ ይሄ በቃ በልማቱ ላይ ያለው ነገር እንደገና በፈጠራ ስራና በኢኖቬሽን ላይም ቢኖር ብዬ እንትንላለው ውጭ ያሉ ኖሌጆችና ኤክስፔሪየንሶችን ደግሞ ሼር ብንደራረግ እኛ ሀገር ውስጥ ያለውን ኢኖቬተሮች ከውጭ ያሉ ከብዙ በአርቲፊሻል ኢንተለጀንስ በኢመርጂን ቴክኖሎጂ በብዙ ነገር ያላቸውን ኖሌጅ ሼር ማድረግ ቢችሉ እንደዚህ ቶኪንግ ኢቨንት ቢዘጋጅ አሪፍ ነው ብዬ አስባለሁ። እንግዲህ ቀደም ብለን የሰማነው በተለያዩ የቴክኖሎጂ ውድድሮች ላይ ከአጋሮቹ ጋር በመሆን አሸናፊ የሆነውን ቦኤዝ ብርሃኑን ነው። ቦኤዝ ከዘንድሮው የማንዴላ አፍሪካ ፌሎሺፕ አሸናፊዎች መካከል አንዱ ሆኗል። በነገራችን ላይ ከሳምንታት በኋላ ኢንዲያና በሚገኘው የፐርድ ዩኒቨርሲቲ የልምድ ልውውጥ እድሉን ይጀምራል። ወደ ዓለም ልመለስ ብዙ ወጣቶች ቴክኖሎጂ ነክ ሀሳቦቻችንን፣ ፈጠራዎቻችንን፣ ድርጅቶቻችንን ኢትዮጵያ ውስጥ መጀመር እንፈልጋለን ይላሉ። ይሁንና በሀገሪቱ ያሉ የመሰረተ ልማት ዝርጋታና ቢሮክራሲ መሰል ጉዳዮች ተግዳሮቶች እየሆኑብን ነው ሲሉም አስተያየት ይሰጣሉ። ከልምድ ተነስተህ በእነዚህ ተግዳሮቶች ውስጥ እንዴት ጉዞውን መቀጠል ይቻላል በሚለው ዙሪያ እስቲ ሐሳብህን አካፍለን እ በጣም ጥሩ። ይሄ በጣም ያው በየቀኑ የሚያጋጥመኝ እኔንም የሚፈትነኝ ችግር ስለሆነ እሱ ላይ በደንብ መናገር እችላለሁ ብዬ አስባለሁ። ነገሮች ምቹ አደለም። ይህንን ምንም የሚካድ ነገር አደለም። ምንም ምቹ የሆነ ነገር የለም። አሁን ባለው ኢትዮጵያ ውስጥ ባለው ሁኔታ ሁሉ በሁሉም ቀን ብዙ የተለያዩ ፈተናዎች ይገጥማሉ ስራ ላይ እና ግን እይታችንን ማስፋት ያለብን እያንዳንዱ ተጋሮት የምንለው ራሱ የያዘውንም መልካም አጋጣሚ ማየት ያስፈልጋል። ከዛ ተጨማሪ ደግሞ ኢትዮጵያ ውስጥ በቴክኖሎጂ ሽግግር ያለውን የኑሮ ሁኔታ ለማሻሻል ነገሮችን ለማመቻቸት የሚኬደው ጉዞ ለኢትዮጵያ ነው ማለት የሚሆነው። ያ ማለት ኢትዮጵያ ውስጥ ያለውን ችግር ታሳቢ ያደረገ ኢትዮጵያ ውስጥ ያለውን እያንዳንዱን ችግር ፈቺ የሆነ መሆን አለበት። ይህንንም ለማድረግ በእውነት በቅርበት ኢትዮጵያ ውስጥ ያሉትን ችግሮች መረዳት እና የምንሰጣቸውንም የቴክኖሎጂ መፍትሄዎች እነዚህን ችግሮች ያማከሉ መሆን አለባቸው እንጂ አሁን ለምሳሌ ኢትዮጵያ ውስጥ ያሉ ወጣቶች የሚፈጥሯቸው አሁን የሰማነውን ምሳሌ በጣም የሚደንቅ ነው። የእነሱን ስራም ተከታትየዋለውኝ እና በዛው በቅርበት ያዩትን ችግር ነው ለመፍታት የሞከሩት። የቴክኖሎጂ ሶሉሽኖች እንደዚህ መሆን አለባቸው። ያለውን ችግር መፍታት አለባቸው። እንደዛ ሲሆን አብሮ በተያያዥነት ያሉ ችግሮችንም ይሄ ተግዳሮት የምንላቸውንም በተወሰነ መልኩ መፍታት ይቻላል እና ዋናው ነገር ቴክኖሎጂ ላይ የሆነ የቴክኖሎጂ መፍትሄ ስንት ቁል የምለው ነገር በእኔ አስተያየት እና በእኔ ልምድ ምንድን ነው፣ ልንፈታ ያሰብነው ችግር ምንድነው፣ በቴክኖሎጂ እንዲፈታልን የፈልግነው ችግር ምንድን ነው የሚለውን በጣም ማጥበብ፣ በጣም ፎከስ ማድረግ አለብን። ያንን ካደረግ የምንሰጠው መፍትሄ ይሰራል ወይም አይሰራም የሚለውን ጥያቄ ለመመለስ ቀላል ይሆናል። ከዛ በኋላ ግን ከዛ ተያያዥነት ያላቸው አንድ ድርጅት ወይም አንድ ግለሰብ ከሚሰራው የበለጡ የተወሳሰሩ ችግሮች አሉ። የኤሌክትሪክ ፓወር፣ የኢንተርኔት ኮኔክሽን፣ እነዚህ ሀገሪቱ ውስጥ ያሉ በቃ አጠቃላይ ችግሮች ናቸውና እነሱ ያው በዛ ደረጃ ያንን ችግር መፍታት የሚችሉት አካላት ናቸው የሚከቱት። ነገር ግን እንደ ቴክኖሎጂ ባለሙያ የቴክኖሎጂ መፍትሄ ለማህበረሰቡ አቀርባለሁ የሚል አንድ ወጣት ከዚህም ሀገር ሆኖ ኢትዮጵያም ያሉ ስራዎችን ለመደገፍ ሲነሳ ችግሮቹ ምን ይመስላሉ የሚለውም በቅርበት መረዳት የሚሰጠው መፍትሄ እንደው ከውጭ ሀገር ወስደን የምንገለብጠው እዛ እንዲሰራ የምናደርገው ነገር ሳይሆን እዛ ያለውን ችግር በደንብ ያጤነ መሆን አለበት። እዛ ላለው ችግር የሚመጥን መፍትሄ መሆን አለበት ላለውኝ እና በዛ አንጻር ነው የማየው። እያንዳንዱ ተግዳሮች የራሱን መልካም አጋጣሚ አለው። እንዴት አድርገን ነው ለዚህ ለተሳሰበ ችግር መስ የምንፈጥረው የሚለው በቴክኖሎጂ አይነት ሲታይ ራሱን የቻለ መንገድ መከተል አለበት እና እንደዛ ነው የምለው። አመሰግናለሁ። ዓለም እንግዲህ አድማጮች፣ እንዲሁም ተመልካቾቻችን በመከታተል ላይ ያላችሁት ከጋቢና ቪኦኤ የሚተላለፈውን የአርብ ምሽት ውይይታችንን ነው። ዛሬ እየተወያየን የምንገኘው ከዓለም አብርሃ ጋር ነው በተለያዩ አሜሪካ ውስጥ በሚገኙ ድርጅቶች በተለይ በቴክኖሎጂ ምህንድስና ዘርፍ ለበርካታ ዓመታት የሰራ ኢትዮጵያ ውስጥ ደግሞ ጉዳይ ኦን የተሰኘ ድርጅት ከፍቶ በመንቀሳቀስ ላይ የሚገኝ ወጣት የቴክኖሎጂ ባለሙያ ነው። እየተወያየን ያለንበት ጉዳይ ደግሞ በውጭ ሀገራት የሚኖሩ ወጣት የቴክኖሎጂ ባለሙያዎች የእውቀትና የልምድ ሽግግራቸውን ለኢትዮጵያን ወጣቶች እንዴት ማካፈል ይችላሉ በሚለው ጉዳይ ላይ ነው። አለም ወደ ቀጣይ ጉዳዮች ከመመለሳችን በፊት የኢትዮጵያ መንግስትን ጨምሮ የተለያዩ ተቋማትን በቴክኖሎጂ መስክ ያማከሩት በዲያስፖራ የቴክ ድርጅቶችና በኢትዮጵያ መካከል ድልድይ ለመፍጠር በሚያደርጓቸው ጥረቶችና መርሃ ግብሪዎች የሚታወቁትን የአቶ በርናልድ ላሬንድሪውን ሀሳብ እዚጋ አዳምጠን እንመልስ። ውጭ ሀገር ያሉት ያዊ ወይም ትውልድ ኢትዮጵያዊ ወገኖቻችን በእውቀታቸው በሀብታቸው ብዙ ነገር ማበርከት ይችላሉ ለሀገራችን ብያምናለው እኔ ኢትዮጵያን ፖፕሌሽን በዕድሜ ከሰላሳ አመት በታች ያሉ ሰዎች ከሰባ ፐርሰንት በላይ ናቸው። እና ወጣቱ ነው እንግዲህ የኛ ህብረተሰብ። እነዚህ ወጣቶች ደግሞ በጣም ብዙ ሀሳቦች ድጋፍ ይፈልጋሉ። ፋይናንሽሊም በሀሳብም እና ውጭ ሀገር ያሉ ኤክስፐርቶች አንደኛ በምክር በእንግሊዝኛው ሜንቶርሺፕ በሚባለው እነሱም ቢረዷቸው ዩ ይህ እንዴት ነው የሚሆነው? አንድ ጊዜ አትሊስት በአካል ተገናኝቶ እነዚህ ሰዎች የሆነ ሪሌሽንሽፕ ፈጥሮ በኋላ ያው ቪርቹዋልም መቀጠል ይችላሉ። ዘላቂ ሊሆን ይችላል ማለት ነው። ሁለተኛ በኢንቨስትመንት ነው። እንግዲህ እንደምናውቀው እዚህ ሀገር ምናልባት አምሳ ሺህ መቶ ሺህ እስከ አምስት መቶ ሺህ ኢንቨስትመንት ምናልባት ለውጭ ሀገር ያሉ ወገኖቻችን ብዙም አይደለም፣ ግን እዚህ ሀገር ያው ለብዙ ነገር እንደሚረዳ ነው። እና እስፔሻሊ በአንትረፕረነርሺፕ መስክ የተሰማሩ ሰዎች አንዳንድ እንደዚህ በፋይናንሻል ድጋፍ ይፈልጋል። ሁለተኛ ደግሞ ምናልባት አንዳንድ ኢቨን ፕሮፌሽናል መስክ ላይ የተሰማሩ ወጣቶች ኢንተርንሺፕ ወይም ሌላም ነገር ፕሮግራም ለማሳካት ይመቻቸዋል። የመጨረሻው የኤክስፐርቲዝ ማለት ውጭ ሀገር ያሉ ሰዎች ብዙ ጊዜ ፕራክቲሽነር እና በጣም ስፔሲፊክ ኤክስፐርቲዝ ያላቸው ሰዎች ናቸው። ይህን ኤክስፐርቲዝ እንግዲህ የሚያካፍሉት እኔ በእኔ እምነት ዘላቂ እንዲሆን በፕሮቦኖ ሳይሆን በፕሮቦኖ ሳይሆን የተከፈላቸው ለወጣቶች ብቻ ሳይሆን ለሀገሪቷም ትልቅ ሚና መጫወት ይችላሉ እና ምናልባት ለም ጊዜ በሰፊው ስለዚህ ቶፒክ እንጫወታለን። ግን እነዚህ ሶስቱ ነው እኔ ማስመር እፈልገው እንግዲህ፣ የሰማናቸው የላውሬንዲሪዩ አሸፌትስ የቴክኖሎጂ አማካሪ መስራች አቶ በርናልድ ላውሬንዲዩ ነው። ዓለም ወደ አንተ ልመለስ። ኢትዮጵያ ውስጥ ያለው የቴክኖሎጂ ስምሪትንና የጎረቤት ሀገር ኬንያንም ሆነ በምዕራብ አፍሪካ ደግሞ የናይጄሪያን በደቡብ ደግሞ የደቡብ አፍሪካን ሁኔታ ስናወዳድር በጅምር የሚያዝ ነው። ነገሮችን በማሻሻል ረገድ ኢትዮጵያ እንደ ሀገር ማቀድ ወይንም ደግሞ መጀመር ያለባት የመፍትሄ ሀሳብ ምንድን ነው? በውጭ ሀገር ያሉ ወጣቶች የፈጠራ ባለሙያዎችስ ምን ማድረግ አለባቸው? ሁኔታዎችን ለማሻሻል የሁለትዮሽ መጠቃቀም እንዲኖር ምን መደረግ አለበት ብለህ የመፍትሄ ሀሳብ ትሰጣለህ? አመሰግናለሁ ሀብታሙ። አቶ በርናርዲ ያነሱት ሀሳቦች በቃ ችግሮቹን በደንብ ጠቅለል አድርገው ይዘዋቸዋል። ግን እዚህ ላይ በእኔ እይታ አሁን በሚያጋጥመኝም ነገር አሁን ኢትዮጵያ ውስጥ ባለን እንቅስቃሴ በሚያጋጥመኝ ነገር ማያቸው ጥሩም በጎም የሆኑ ጎኖች አሉ። እንደገና ደግሞ ድክመቶች አሉ። በጎኖቹ ስጀምር መጀመሪያ ላይ ቅድም እንዳልኩት በጣም ጎበዝ የሆኑ ቴክኒካል ቴክኖሎጂ በሆኑ ነገሮች በጣም ጥሩ ችሎታ ያላቸው ብዙ ወጣቶችን እያገኘን ነው። አሁን በደንብ ቴክኒካል ስኪላቸው በደንብ ከፍተኛ ደረጃ የሚባል ይሄ ሲኒየር የሚባል አይነት ደረጃ ያሉ አድቫንስድ ስኪል ያላቸው ወጣቶች እያፈራን ነው። ነገር ግን በሀገራችን በአጠቃላይ ሁኔታ ካሉት ችግሮች አንዱ በጣም አሁን ወደፊት ለመጓዝ ይፈትነናል ብዬ የማስበው ምንድን ነው? አንደኛው ይሄ ወርክ ኤቲክስ ወይም ይሄ የስራ ሥነ ምግባር የምንለው ነገር፣ የስራ ጥራት ላይ ወይም ኳሊቲ ላይ ያለን አመለካከት እና ልምድ ከዛ ተጨማሪ ደግሞ በዛ ላይ ዋናው አንዱ አስፈላጊ ነገር በተለይ በዚህ በቴክኖሎጂ ዘርፍ ከተለያየ የዓለም ክፍል ሆኖ አንድ ላይ ተቀናጅቶ ለመስራት ኮሚኒኬሽን በጣም አስፈላጊ ክህሎት ነው። በእነዚህ ሶስት ጉዳዮች አንጻር ስናይ ከፍተኛ ችግር ወይም ውስንነት ያለው ኢትዮጵያ ውስጥ እና አሁን የስራህን የምታስረክብበትን ዴድላይን ማክበር የስራ ጥራትን በምን አይነት መልኩ ነው የምንለው፣ የምናየው? እንዴት ነው ይሄ ስራ አለቀ የምንለው? ጥራቱ ምን ደረጃ ላይ ነው የምንለው? እነዚህ ነገሮች በጣም የሚቀሩንና አሁን ቅድም በተጠቀሰው መሰረት ይሄ የማብቃት ሜንተር የማድረግ ይሄ ችሎታቸውን ይሻሻል ማድረግ ላይ በዲያስፖራ ውስጥ ያሉ የቴክኖሎጂ ባለሙያዎች እዚህ ሀገር በተለያዩ ዓለም ክፍሎች የቀሰሙትን ልምድ ወስዶ ማካፈል በጣም ይሄ ሌላ መተኪያ የሌለው መፍትሄ ነው። የግድ ወጣቶቻችንም በዚህ መልኩ መደገፍ አለበት። ከዛ ተጨማሪ ደግሞ በእንትኑ በኢንቨስትመንቱ ጉዳይ አስቸጋሪ ነው። ነገር ግን ከዚህ አገር በጣም አነስተኛ በሚባል ኢንቨስትመንት ኢትዮጵያ ውስጥ ብዙ ነገሮችን እንዲያብቡ ማድረግ እንችላለን፣ እንዲሻሻሉ ማድረግ እንችላለን። እዚህ ላይ ክፍተት አለ፣ የሚለው አሁን በደንብ የተመሰረቱ እና አሁን እዚህ ሀገር ያሉ ዲያስፖራ ውስጥ ያሉ በቴክኖሎጂ ውስጥ የሚሆኑ ከቴክኖሎጂ ውጭ ያሉ ሰዎች እንዴት አድርገን ነው ኢንቨስት የምናደረገው፣ ምን አይነት በምን አይነት አካሄድ ነው ያለው የሚለው ያው ይሄ ከንግድ ትንጋ ተያይዞ ያሉት የቢሮክራሲ ውጥ እሱ ገና በቃ በጣም እንትን ነው ገና ሳንጀምረው በጣም የሚያደክም ጉዳይ ነው እና እዛ ላይ በጣም መቅለል አለበት። አንድ ሰው በሆነ ዌብሳይትም ሆነ በሆነ ነገር አንዴ ብቻ ክሊክ አድርጎ ወይ ብሩን ልኮ ኢንቨስት አድርጎ በህጋዊ መንገድ እዛ ኢንቨስት ያደረገበት ነገር ላይ ውሎ ወዲያው እዛ ኢትዮጵያ ውስጥ ስራ የሚሰሩት ልጆች ደግሞ ብሩን አግኝተው ወደ ስራ የሚቀይሩበት ይሄ አካሄዱ በጣም መቅለል አለበት። እሱ ላይ በጣም ያው ወደኋላ ነው ያለ ነው የአገሪቱ ውስጥ ያለው የፋይናንስ የገንዘብ እንቅስጽ ይሄ አለም በጣም ይቅርታ አድርግልኝ። እንግዲህ በዚህ ጉዳይ ላይ ሰፋ ያለ የውይይት ጊዜ እንደሚያስፈልግ አውቃለሁ። ያለን ጊዜ ግን እየተጠናቀቀ ስለሆነ ላቋርጥ ነው። ላካፈልክን ሀሳብ ሁሉ በእጅጉ አክባሪ ነኝ። በጣም አመሰግናለሁ። በሌላ ጉዳይ፣ በሰፊ ጉዳይ፣ በሰፊ ሰዓት እንመለስበታለን። ለአሁኑ በጣም አመሰግናለሁ። መልካም ጊዜ ይሁንልህ። መልካም ጊዜ ከጋቢና ቪኦኤ ጋር ናችሁ ያላችሁ አድማጮቻችን አብራችሁን ስለሆናችሁ እጅጉ እናመሰግናለን። ወደ ቀጣዩ መሰናዶ እንሻገር። ወጣት ቤተለይም ስዩም የሄለን ቡና መስራችና ስራ አስኪያጅ ስትሆን ተወልዳ ያደገችው በአርባ ምንጭ እድገቷ ደግሞ በሻሸመኔና አዲስ አበባ ነው። ቤተለይም በአሁኑ ሰዓት ሙሉ በሙሉ በእጅ የተቆላ ቡና ለዓለም ገበያ እያቀረበች ሲሆን ቡናዋ ሙሉ በሙሉ የሚቆላው በሴቶች ከመሆኑ በተጨማሪ ከሰላሳ በላይ ለሚሆኑ በዝቅተኛ የገቢ ሁኔታ ላይ ለሚገኙ ሴቶችም እድል መፍጣት ችላለች። ከኤደን ገረሙ ጋር ያደረገችው ቆይታ በመቀጠል ይቀርባል። የተለያዩ ጓደኞች አሉ። እነዚህ ዩኒቨርሲቲ ስማር ለኢንተርን ኦር ቮለንተር ሆነው የመጡ በልድሜ ክልል ውስጥ የነበሩ ልጆች ነበሩና እና ያኔ እዚህ ይለኛል ቲኔጅ ነበርኩኝ። ከእሱ ጋር ቡናውን አፈላ ነበር። በጣም ስንል በዛው ምን ማድረግ መርኩ ቡና ቆላና ቡና ጌጦችን ይሰራለሁ። ቡናውን ዘዝ ምናምን ማለት የአንገት ጌጥ፣ የጆሮ ጌጥ፣ ይሄ የእጅ ብራዝሌት ያደረኩ ስሰራ ሳሌ የኢትዮጵያ ባህል ወደ ሰሜኑ ክልል ጅ የምታገኙ ነው ከእሱ ጋር ቀላቅዬ ስለማደርገው ልዩ ውበት ነበረ። ሌላ ሰው ላይ የሚደገም ነገር አልነበረም፣ እና ብዙ ሰው መውረድ ጀመረ። ከዛ ሪሊሲም ዝም ብዬ በነጻ ሰራላቸው ነበረ ማለት ነው። በጣም ቡናን ስለምወድ እና ከዛ በዚህ መሀል የአንድ ጓደኛ አባት ከኦስትሪያ ቪያና ይመጣል። ኦፊሰር ናቸው፣ እና ቤት ሲመጡ ቤተሰቦች ዚ አዲስ እና ቡና ፈላ ቡና ሳፈላላቸው ጠጡት ጉዳይ አሁንም እሳቸው እንዲመጡ አደርግና ቡና እፈላለሁ። የመጡ ቡና መጠጣት ጀመሩ። ከዛ የሚሄዱ ቀን ኢትዮጵያ አይደለም ምን ልስጣቸው ብዬ ሐሳብ ውስጥ ገባሁኝና ለምን ቡና ቆልቼ አልሰጣቸውም ብዬ ሁለት ኪሎ ቡና ቆላሁኝና ሸማኔ ዶርዜ የሚሰራው ሸማኔ አለ ካርፑ እሱ ዝብያ አሸኩኝና እኔ እንደ አጋጣሚ ሆኖ የአርባ ምንጭ አካባቢ ስለተወለድኩኝ ከአርባ ምንጭ ዶርዜ ሀምሳ አምስት ኪሎ ሜትር ላይ ነው የሚገኘው። በፕላስቲክ ባግ ከማደርግ ለምን በዛ አቅጠራም ብዬ ነው ያደረግኩት። ነው ደግሞ በጣም ነው የሚያምረው ማለት ነው። ሸማኔም ምናልባት እዛ መወለድም ያንን ስላየው ሆን አጠጥኖ አድርጎብኝ ይህ ፕሮዳክት እንጠቀም ያደረገኝ እና ዛሬ ላይም ያንን እንደ ፓኬጂንግ የምጠቀመው ማለት ነው። የተለያዩ ሆነ ፓኬጂንጎች አሉ። በነገር ላይ ና እንደዛ ነበረ እና የጀመርኩት። እሳቸው ምን አሉኝ፣ ሄለን አሉኝ፣ ቡናውን ተሰጥቶ ሲጨርሱ እዚህ ኢትዮጵያ ከመልቀቃቸው በፊት ሶስት ሳምንት ነበር የማይመጡት ቡና ሁሉም ቦታ ሁሉም ዓለም ላይ ሄጅ ዞሮ ያለው አሉ። እንደ አጋጣሚ ሆኖ ብዙ ትራብል ያደረጉልጠው ናቸው እንደ አንቺ አይነት ቆንጆ ቡና ግን እዚህ ምድር ላይ ቀምሼ አላውቅምና ቃል በቃል ስናገረው ቡና መክሊትሽ ነው ያሉኝ ለመጀመሪያ ጊዜ እሳቸው ናቸው። እና ከዛ በኋላ ነው ቡና ይህ መሆኑን ያወቅሁት። ከዛ በኋላ ላይ በኋላ ነው ቡና ላይ በደንብ መስራት ያወቅሁት። እና አጋጣሚ ሳቸውን ኤርፖርት ሸኝተ ከልጃቸው ጋር ስንመለስ ወደ ሁለት ሺህ ዩሮና አስራ ሁለት ሺህ ኢትዮጵያ ብር አስቀምጠውልኝ ነው የሄዱት። ምክንያቱም በእጅ ቢሰጡኝ እንደማልቀበል አውቀዋል። ያኔ ስለ ገንዘብ ስለ ቢዝነስ አላውቅም፣ ስለምወድ ብቻ ነው ዝም ብዬ ያደረኩት። እና እንደዛ ነው ቡና የተጀመረው። ቀጣይ እርምጃሽ ምን ነበረ ገንዘቡን ወስደን በእርግጥ ገንዘቡን በአግባቡ አልሰጠን አላታርኩበትም ሁነት ለመናገር ግን ልምድ ሰጥቶኛል ከዛ በኋላ እንዴት ነገሮችን ማኔጅ ማድረግ እንዳለብኝ ማለት ነው ትዝ ይለኛል ሁለት መቶ ወር የገዛው ሰው ቡና ቆልቼ አሽጌ አስተካክዬ ደሊቨር አድርጌ መሚሽ ሁለት መቶ ወር ነበረ ሸጥ ነበረው ማለት ባኔ የልጅነት ባኔ ሰራ እንደነገርኩሽ ኢሜጅ ነበርኩኝ ማለት ነው። ማንም ሰው ቡና ላይ እንድሰራ ምናምን ሳይሆን በቃ ትምህርቴን ብቻ ነበረ ቤተሰብን ፎከስ እንዳደርግ የፈለገው። የሚያሳይኝ ሰው እንደዚህ አድርጊ እንደዚህ የሚለኝም ሰው አልነበረም እና ከዛ በኋላ ግን እንዳልኩሽ ልምድ ሰጠኝ። በደንብ እንዴት ገንዘብ መያዝ እንዳለብኝ፣ እንዴት ነገሮችን ማድረግ እንዳለብኝ መጀመሪያ ላይ ቡናን ከገበያ ነበረ ስገዛ የነበረው የ- የቡናው በጣም ተለያየ። ከጊዜ ወደ ጊዜ ከገበያ ሲገዥ ያው የተደበላለቀ ነገር አይደል ገበያ ውስጥ ን ያለው ከዛ ምን ሀሳብን ያመጣልኝ ያደረገ የአብር ጠቅሞኛል። የማስበው ማንድም ለምንድን ነው ሄጄ ከገበሬው ማልገዛው ብዬ አሰብኩና፣ ከዛ ከገበሬው ለመግዛት ወደ ገበሬው ጋር ሲሄድ የገበሬው ህይወት በጣም እንዲነሳ ይሆን ነበር። ባለሀብቱን ገበሬ አይደለም አሚ በጣም አነስተኛ በትንሹ የሚያመርቱትን ገበሬዎች ነው። ደላላ በመሀል እየገባባቸው እነሱ ሳይሆኑ መሀል ላይ ያለው ደላላው ነበር ተጠቃሚ የሆኑ ነበር። ከዛ ሄጄ እንግዲህ ሄድኩት። እኔ ቡና ከነሱ ልገዛ ነው እንዲህ ዝም ብዬ ሄጄ ምገዛ መስሎኝ ነበረ። ነገሮች እንዳሰባቸው ቀላል አልነበሩም። በዛው ግን የገበሬውን ህይወት እንዳስብ አደረገኝ። ና ምን እንዳስብ አደረገኝ ቡና ሄጄ ዝም ብዬ ገዝቼ ይመጣሉ ያልኩት ገበሬዎች ጋር ቆይቼ ገበሬዎች እንዴት እንደሚኖሩ እያንዳንዱን ነገር ቤታቸው እየበላሁ ቤታቸው እየጠጣሁ እንዴት እንደሚኖሩ አየሁኝ። በዛውን ደግሞ ምን ማድረግ አለብኝ ብዬ ሳስብ ለምንድን ነው ገበሬው በአንዴ ኔ ከነሱ መግዛት አልችልም ወደፊትም ደግሞ ብዙ ወርደር ባደርጋቸው ማቅረብ ስለማይችሉ ብዬ እዛ አካባቢ ያሉ ጥቃቅን ገበሬዎችን በጋራ በማደራጀብ ደላላ ሳይገባ ከነሱ ላይ መግዛት ጀመሩ። ንግድ ብለሽ ሙሉ ለሙሉ ሄለን የሚል ነገር የጀመርሽው እንዴት ነበረ? ለኢትዮጵያ ውስጥ እስካሁን ለኢንተርፕር ቀላል አይደለም ለመግባት። አፍታ ብቻ ይዘሽ መግባታች እንደምታውቂው ይህ ባንክ ሲስተሙ ሁሉ ኮላተራል የሆነ ነገር ማድረግ ስትፈልጊ እንደዚህ ትባያለሽ። ቤት ተከራይ ናሪት ፍቃድ ለመስጠት የሚደረጉ ብዙ መንገዶች አሉ። ያ ነገሮችን በቀላሉ እንዳላደርግ አድርገውብኛል። ሀሳቤ ምንም ትልቅ እንኳን ቢሆን ነገሮች እንዲወሳሰቡብኝ አድርገውብኛል። ያ ይሄ እንግዲህ የሀገሩ የሀገሪቱ ቢሮክራሲ ነው። እዛም ነው እኔ ናይሮቢ ላይ ኤክስቼንጅ ፕሮግራም ሁለት ሺህ ሀያ በነበረ ሳት እዛ ነው ላውንች ያደረግኩት ኦፊሻሊ ማለት ነው ግን ኢትዮጵያ ውስጥ ለነበሩት በዛም ሁለት ሺ አስራ ስምንት እና ሁለት ሺ አስራ ዘጠኝ ላይ ኢትዮጵያ ውስጥ ለነበሩት ኤክስፓት ግሩፖች ብዙ ጓደኞች ነበሩት። ለነሱና ሀገር ውስጥ ላሉ ለተለያዩ ድርጅቶች በሀገር ውስጥ ደረጃ ምርቶችን ይሸጥ ነበር። በጣም ይወዱት ነበር። በነገራችን ላይ ቡናችን በእጅ የተቆላ ቡና ነው። ያው አንድ የባህሉን ለመጠበቅ ነው። በሁለት፣ ደግሞ ከጤና አንጻር ነው። ብዙ ጊዜ እኛ ምንጠጣቸው በማሽን የተቆሉ ቡናዎች ናቸው። አንዴ ማሽን ይተከራል። በጣም ብዙ መጠን ያለው ቡና ይጨመርና በአንዴ ይቆላል። ያ ደግሞ ምን ያደርጋል? በቡና ውስጥ ካርቦን ዳይኦክሳይዱ እንዳይወጣ እዛው ያምቀዋል። ለዛ ነው ብዙ ጊዜ በማሽን የተቆላ ቡና ስንጠጣ ልባቸው በጣም ነው የሚመታው። እና ከጤናማ አንጻር ነው አሁን በእንግዲ ቆላ ግን የሚሆነው ሙሉ በሙሉ ካርቦን ዳይኦክሳይዱ ማክሲማም ከአንድ ኪሎ በላይ በአንድ መቅመና አይቻልም። ስለዚህ አንድ ኪሎ ሲቆላ ሙሉ በሙሉ እዛ ውስጥ ያለው ካርቦን ዳይኦክሳይዱ ይወጣል ማለት ነው። አድማጮቻችን፣ እንዲሁም ተመልካቾቻችን ለምሽቱ ያዝንላችሁ መሰናዶ በዚህ ተጠናቋል። አስተንግዶ ሀብታም ስዩም በድምፅና ምስል ምህንድስ ነው ደግሞ ንጉሡ ታምሬ እስካሁን ድረስ አብራችሁ ነበርን የሰኞ ሰው ይበለን መልካም ጊዜ ሆንላችሁ